መጀመሪያ ለኢትዮጵያውያን በሙሉ ይሄ በጣም አስደንጋጭ አሳዛኝና እና የሰብአዊ የሆነ ድርጊት ሲፈጸም እንደ ሌላው ኢትዮጵያ ሁሉ ሐዘኔን ለመግለጽ ፈልጋለሁ። በተለይ ጥቃት ለደረሰባቸው ኢትዮጵያያንና ኢትዮጵያያን ያልሆኑ በሙሉ ሐዘኔ መግለጽ ፈልጋለሁ። ከዚህም ባሻገር እንግዲህ ይሄ በኢትዮጵያውያን ብቻ የደረሰ ተግባር ባይሆንም ለኢትዮጵያውያን ግን የመጀመሪያ በመሆኑ ከፍተኛ መራር የሆነ ሐዘን ሁላችንም ተሰምቶናል። ይሄንን ትምህርት የምንወስድበት ወደፊቱ ተመሳሳይ የሆኑ ችግሮች እንዳያጋጥሙንም ጥንቃቄ የምናደርግበት እንደሚሆን ተስፋ አደርጋለሁ። በአሁኑ ጊዜ ኢትዮጵያ ለዚህ ልትሰጠው የምትችል ምላሽ ያለ ይመስሎታል? እንግዲህ በሁለት መልኩ ነው የሚታየው። በእርግጥ አስቸኳይ ፈጣን የሆነ ምላሽ ያስፈልገዋል። ይሄ ምላሽ ምን አይነት ይሆናል የሚለው ግን በብዙ ሁኔታዎች የሚወሰን እና የሚገደብ ነው የሚሆነው አንደኛው ውስጣዊ የሆኑ በእጃችን ያሉ በኛ ቁጥጥር ያሉ ነገሮች፣ በኢትዮጵያውያን ቁጥጥር ያሉ ነገሮች አሉ። እንግዲህ ጊዜው ኢትዮጵያውያን በሙሉ ያዘኑበት ጊዜ ነው። ለሁሉም ጊዜ አለው። ስለዚህ አሁን በትብብር መንፈስ በመጀመሪያ በተመሳሳይ የሆነ ችግር ያሉ ኢትዮጵያውያን በሙሉ በስደት ያሉትም ኢትዮጵያውያን በሙሉ ከችግሩ የሚላቀቁበት መንገድ በትብብር የምናደርግበት ነው። ልቦናችንና ሕሊናችን በአጠቃላይ ለኢትዮጵያውያንና ችግር ውስጥ ያሉትን ከችግራቸው እንዲወጡ ለማድረግ የሚደረግ ጥረት ያስፈልጋል። በሁለተኛው ደረጃ በእጃችን ያሉ ሌሎች ጭምር በተለይም በአካባቢያችን የጸረ ሽብር ትግል ላይ ኢትዮጵያ ስታደረገው የነበረውን ገፍታ በሶማሊያም ከዛም አልፎ በአፍሪካ ህብረት፣ በበይነ መንግስታቱ ኢጋድ በሚባለውና በተባበሩ መንግስታት የምታደረገውን ጥረት አጠናክራ መቀጠል ያስፈልጋታል ይሄ ከኛ አቅም ጋር የሚሄዱ ስራዎችን በሙሉ የሚያጠቃልል ነው የሚሆነው ማለት ነው። ከዚህ ጎን ለጎን የስደተኞች በተመለከተ እንደዚሁ ራሳችን የማንፈታበት ምንም ምክንያት አይታየኝም። በስደተኞች ጉዳይ ላይ ሰፊ የሆነ ስራ ያስፈልገዋል። ረዥም ጊዜ የሚጠይቅ ስራ ያስፈልገዋል። ስደተኝነት በቀላሉ የሚቆም ጉዳይ ባይሆንም ስደተኞችን የሚያበረታቱ ሁኔታዎችንና ሰዎችን ህገወጥ አዘዋዋሪዎችን ጭምር ስደትን የሚያበረታቱ ሁኔታዎችን በመቅረፍ በኩል ትልቅ ስራ በእጃችን ሊደረግ የሚችሉ ስራዎች ይኖራሉ ማለት ነው። ይሄ ውስጣዊ ናቸው በእጃችን የስደተኞችና በራሳችን ውስጥ በሃይማኖቶች መቻቻልም ጭምር ከታሪካችን የነበረውን ከታሪካችንን መሰረት አድርገን አጠናክረን የምንሄድበት ሁኔታዎች መኖር አለባቸው። ከዚህም በተጨማሪ ከእኛ አቅም በላይ ሊሆኑ የሚችሉ ከዓለም አቀፍ ማህበረሰቡ ጋር ከአፍሪካውያን ጋር ከአካባቢያችን ዜጎች ጋር በመሆን ደግሞ በትብብር ሊሰሩ የሚገባቸው ሰፋፊ የሆኑ ስራዎችን ደግሞ ከእነሱ ጋር ማቀናጀት ያስፈልገናል። ስለዚህ የአቅም፣ የጊዜ የፍቃደኝነትን ጭምር በሚያካትት መልኩ በሁላችን በኩል እንቅስቃሴ ያስፈልገዋል የሚል ነው። ይህን ለማስቆም ከአፍሪካ ሀገሮችም ሆነ ከአውሮፓ ህብረት ጋር በመተባበር ሊሰሩ የሚችሉ ነገሮች ምን ምን ይሆናሉ ብለው ይገምታሉ በእርስዎ አመለካከት? አንደኛው በአካባቢያችን እና ትልቅ ተሰሚነት ባለን አካባቢ ላይ ጠንካራ የሆነ የጸረ ሽብርተኝነት ትግሎች ይካሄዳሉ። የኢትዮጵያ ሰላም አስከባሪ ሀይል በሰማራባቸው አካባቢዎች በተለይም በሶማሊያ የአልሻባብ ከአልሻባብ ውስጥም የአይኤስ የሚባለውን አፊሊየትድ ወይ ፍላጎት ከእነሱ ጋር ለመቀዳጀት ፍላጎት ያላቸውን ሀይሎች ጭምር እንዲጠፉ ከአካባቢው ማድረግ ትልቅ ስራ ይሆናል። ከዛም አልፎ ከሌሎች የአፍሪካውያን ወገኖቻችን በተለይ ከግብጽ ጋር በመሆን ከአልጄሪያ ጥሩ ወዳጅነት ካላን ሀገሮች ጋር በመሆን ከኒጀር አካባቢ ያሉ ሊቢያ አካባቢ ባሉት እና ሊቢያ ውስጥ በዓለም አቀፍ ደረጃ ተቀባይነት ካላቸው ሀይሎች በሙሉ ጋር በመተባበር ስራዎቻችን ማስቀጠል ያስፈልገናል። ከሽበርተኝነት አንጻር ሲታይ ማለት ነው። አይስን ከማጥፋት ማዳከም አንጻር ሲታይ ይሄ አንደኛው ነው። ሁለተኛው የኢትዮጵያውያን ስደተኞች በሊቢያ ያሉትን ጭምር አሁን የተጀመሩትንም ጭምር በጣም በማጠናከር ደግሞ በሊቢያ ውስጥ ተቀባይነት ያላቸው ሀገሮችም በመጠቀም ኤምባሲዎችን በመጠቀም ኢትዮጵያውያን የሚወጡበት መንገድ መፈለግ ያስፈልጋል። የተባበሩ መንግስታት የስደተኞች ኤጀንሲ ወይም ተቋም አለ፣ ዩኤንኤችሲአር የሚባለው ከእነሱ ጋር መተባበር ያስፈልጋል። የኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባለው በማይግሬሽን ብቻ የሚሰራውን ተቋም ጭምር ከእነሱም ጋር በመሆን የሚሰሩ ስራዎችንም አጠናክሮ መሄድ ያስፈልጋል ማለት ነው። እነዚህ በሙሉ በእጆቻችን በቀጥታ እንኳን ባይሆኑ ግን በትብብር ከሌሎች ጋር ሊሰሩ የሚችሉ ነው። ከአፍሪካ ሕብረት በሶማሊያም ላይ የሚደረጉትን እንቅስቃሴዎች እነሱ የሚያጠቃልሉ ስራዎችም ከአሁን በፊት ሲሰሩ ነበር። ይህን አጠናክሮ መቀጠል ያስፈልጋል የሚል ነው በአጠቃላይ ዘርዘር ተብሎ ቢታይ በሀገር ውስጥ መነሳት ያለባቸው እና መሰራት ያለባቸው ሰፋፊ ስራዎች አሉ። ወደዛ እንሄዳለን። ወደ ሀገር ውስጥ ከመሄዳችን በፊት አሁን ትልቁ ችግር እንግዲህ ሊቢያ፣ እንደሚታወቀው መንግስት የለም። ሁለት መንግስታት፣ አንዱ በንጋዚ አንዱ ትሪፖሊ፣ እኔን መንግስት እኔ መንግስት የሚባባሉበት ሁኔታ ነው። ስርዓት የሚባል ነገር የለም። እና ከማን ጋር ተገናኝቶ እንዴት አድርጎ ማስተባበር ይቻላል? አሁን የጠቀስኳቸው ናቸው። ለዚህ ነው በዝርዝር ስገባ አንደኛው ያነሳሁት በአካባቢው ወይ በሊቢያ ውስጥ አሁንም የጥቃት ኢላማ ያልሆኑ አገሮች እና ኤምባሲዎች አሉ። እነሱ ጋር መተባበር ቁልፍ ስራ ነው የሚሆነው የሚመስለኝ፣ ወዳጅ ሆነው ግን በአረብም በተለይ በሰሜን አፍሪካ ሀገሮች እነ አልጄሪያን ጭምር ኤምባሲዎቻቸው ያሏቸው ሀገሮች አሉ። እነሱን መጠቀም ያስፈልጋል የተባበሩ መንግስታትና ቅድም ያልኩት የአይኦኤም የኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባለውም በዚህ አካባቢ ለረዥም ጊዜ በስደተኞች ጉዳይ ላይ ሲሰራ የቆየ ሀይል ነው። እነሱንም መጠቀም የሚያስፈልግ ይመስለኛል። ከእነሱ ጋር በጥብቅ ተቆራኝቶ መስራት ያስፈልጋል። እነዚህ ስራዎች ናቸው ሊሰሩ የሚችሉ። ካልሆነ እንደተባለው ከኮሎኔል ጋዳፊ ውድቀት በኋላ የሊቢያ ሁኔታ መንግስት የለሽ በመሆኑ እንኳንና ለኢትዮጵያ ያሉ አቅማቸው አነስ ላለ ሀገሮች ይቅርና ለትልቆቹ የአሜሪካም የአውሮፓ ሀገሮችም ኃይል ያላቸውንም አስቸጋሪ የሆነበት ሁኔታ ነው ያለው። አሁን ኢትዮጵያስ ራሷ እነዚህ ወጣቶች ይህን ሁሉ ችግር እያለ መሆኑን እየተረዱ ብዙ አደጋ እንዳለ እየተረዱ እየወጡ ነው። እና በኢትዮጵያ በኩል ይህን ለማስቆም ምን ማድረግ አለባት ኢትዮጵያ ብለው ያስባሉ? ከውስጥ ሊሰሩ የሚችሉ ስራዎች፣ ሰፋፊ ስራዎች ሊኖሩ ይችላሉ። አንደኛው ቅድም የተጠቀሰው ስደተኞች በተመለከቱ መሰራት ያለባቸው በተለይም ጊዜያዊ እና ችግሮች ሲያጋጥሙ የምንሰጠው ምላሽ ሳይሆን ዘለቄታዊ የሆነ የስደተኞችን ጉዳይ ለመፍታት የሚያስችል ግልጽ የሆነ አሳሰብ ያስፈልገናል። እንደምናየው ያለ ነው። የኢትዮጵያ ስደተኞች በድህነት ብቻ አይደሉም የሚሰደዱት ያሉት ሌሎች ምክንያቶችም ያጠቃልላሉ። አንዱ ምክንያት በተለይ ከአጼ ኃይለ ሥላሴ መንግሥት ውድቀት በኋላ በባሌም በቦሌም ተብሎ ስደት የተጀመረበት እና ይሄ እንደ ባህል ጠንክሮ ማንኛውም መፍትሄ በሀገር ውስጥ እንኳን ለማግኘት የሚቻል እንኳን መሆኑ እየታየ ሰዎች ውጭ ሀገር የመሄድ እና ስደትን እንደ አማራጭ ማየት አዝማሚያ በተለይ በወጣቶች በኩል የሚታይ ነው። ይሄ እንደ ባህል ረዥም ጊዜ ስለወሰደ ለመገንባት ለማፍረስም እንደዚሁ የዛን ያክል ርቀት ጊዜ ባያስፈልገውም ግን ጊዜ መውሰዱ የማይቀር ነው። ስለዚህ እሱን መፍታት ትልቅ ስራ ያስፈልገዋል ማለት ነው። ከዛም በተጨማሪ እንዳየነው የድህነት ብቻ አይደለም ሰው የሚሄደው። እንዳየነው በአጠቃላይም በተለያዩ ጥናቶች እንደተረጋገጡት ስደተኞች ድሀዎቹ አይደሉ። በጣም ድሀ የተባለው ርቆ አይሰደድም። ይሄ በተለያዩ ጥናቶችም የተረጋገጡ ሆነው እናገኛቸዋለን እና እነዚህን ማየት ያስፈልጋል የሚል እምነት ነው ያለው። ከዚህም በላይ ተያያዥነት ያላቸው ሁለት ጉዳዮች ማንሳት ይቻላል። አንደኛው እንደምናያለ ነው ከሶስት እስከ አራት ሺህ ዶላር ወጪ እያስወጡ ነው ስደተኞች የሚያሻግሩ ተቋሞችም፣ ስደተኞችም ራሳቸው የሚሄዱትና በቀላሉ የሚታይ አይደለም። ትልቅ ሀብት በዚህ ላይ የሚያሰሱ ከሆኑ ለምንድን ነው ይሄ በሀገር ውስጥ በተለያዩ ኢንቨስትመንት ቦታዎች ላይ በማዋል በተወሰነም ደረጃ ችግራቸውን ለመፍታት የማይችሉት የሚል ሰፋ ያለ ጥያቄ የሚያስነሳ ሆኖ ነው የሚገኘው። እና ይህንን ማበረታታትና ቅድም ያልነው ባህል ሆኖ ያለው መሰደድን ጉዳይ መፈታት ያለበት ነው ብዬ ነው ማምነው። በአውሮፓ ህብረትን በኩል በተለይም በሜዲትራኒያን በኩል ወደ አውሮፓ ሀገሮች ለመግባት የሚፈልጉትን ለማስቆም አንዱ እንደ መፍትሄ አድርገው የሚወስዱት ያሉት የአሸጋጋሪዎቹ መርከቦችን ማፍረስ የመሳሰሉ ነገሮች ናቸው እና እስቲ ይህን እንዴት ያዩታል? አዎ እሱን አሁን ዲስራፕት ማድረግ ያስፈልጋል። እንደ ትልቅ ቢዝነስ ወይም ገቢ ምንጭ አድርጎ ብዙ ሰዎች የሚንቀሳቀሱበት ነው። እሱን ማቋረጥ ያስፈልጋል። ግን እሱ ጊዜያዊ የሆነ መፍትሄ ነው። ሩት ኮውዝ የሚባለው ወይ መሰረታዊ መነሻውን ላይ ጉዳዩ መፈታት አለበት። ዞሮ ዞሮ አካባቢያዊ ነው የሚሆነው፣ መፍትሄው ሎካል ነው የሚሆነው። ችግሩ ግሎባል ወይም ዓለም አቀፋዊ ይዘት ቢኖረውም መፍትሄው ግን ዞሮ ዞሮ በአካባቢው ወጣቶቹ የሚሰደዱበት ምክንያቶች መፍታት ላይ የሚያተኩር ነው የሚሆነው ማለት ነው። ኢትዮጵያ ውስጥ አሁን ባለነው ሁኔታ ፖሊሲ የለንም፣ ስደተኞች በተመለከተው ቅድም እንዳልኩት ሙሉ የሆነው ወይ ኮምፕሬሄንሲቭ የማይግሬሽን ፖሊሲ የለንም። ያለን የተበጣጠሱ የተለያዩ ጥረቶች ናቸው ያሉ የተበጣጠሱ ስል ህገወጥ አዛዋሪዎችን በተመለከተ አንዳንድ ስራዎች አሉን፣ አንዳንድ የፖሊሲ ተቀረጾ አሉን። ከዚም አልፎ በዝርዝር ተገብቶ የህገ ወጥ አዘዋዋሪዎች ብቻ ሳይሆን ተጨማሪ የሆኑ የስራ ፈላጊ ኢትዮጵያውያን በውጭ ለመስራት የሚፈልጉም ጭምር በህጋዊ መልኩ ከኢትዮጵያ ተነስተው በአየርም ይሆን በሌላም ሲሄዱ የሚያስፈልጋቸውን ክትትልና ድጋፍ በመስጠት በሀገሮች መካከል ስምምነት በመፈረም እና እነዚህ የተፈረሙ ስምምነቶችንም ተፈጻሚነታቸው በመከታተል የውጭ ሀገር ያሉ ቆንስላዎች እና ኤምባሲዎችም ይሄ እንደ ዋነኛው አንድ ኮር ፋንክሽን አድርገው ወስደውት እንዲንቀሳቀሱበት በተለይ ኢትዮጵያውያን ስደተኞች ባሉበት በሙሉ ማለት ነው እንደ ስራቸው ብሎ የሚወስዱበት በሀገር ውስጥም ይሄን የሚያስተባብር የተለያዩ ተቋማት በህገወጥ ዝውውር በተመለከተ አንድ ተቋም፣ ስራ ፈላጊዎች በተመለከተ ሌላ ሚኒስቴር እንደዚሁ እንደዚሁ የሚመለከቱትን ጉዳይ በአንድ ላይ አጠቃሎ ሊያይ የሚችል ተቋም የሚያስተባብር ተቋም አቋቁሞ ከምክር ቤቱ በተጨማሪ ማለት ነው ስራውን መካሄድ አለበት። ይሄ በሙሉ ግን ለማድረግ መጀመሪያ በኢትዮጵያ ውስጥ ከስደት የምንጠቀመው ምንድን ነው ከስደት ምንድን ነው የምንጎዳው የሚል አጥርቶ የሚያስቀምጥ ፖሊሲ ያስፈልገናል። ይሄ ፖሊሲ ሙሉ የሆነ ፖሊሲ ጥቅሙን የሚያይ ምክንያቱም ከስደተኝነት የሚገኙ በተለይ ህጋዊ በሆነ እና ፈቃደኝነት በተሟላው ሁኔታ የሚደረግ በስርዓቱ ስልጠና ተሰጥቶ አገሮች ተለይተው ስምምነት ተፈጽሞ የሚደረጉ የሰዎች ዝውውር ህጋዊ እስከሆነ ድረስ ጠቀሜታ ሊኖራቸው ይችላል። እንደምናውቀው የወርልድ ባንክም የሌሎችም ጥናቶች እንደሚያሳየው እስከ አራት ቢሊዮን ዶላር ኢትዮጵያውያን ወደ ኢትዮጵያ የሚልኩበት ሁኔታ ነው ያለው ከውጭ ያለው ኢትዮጵያውያን። እነዚህ አብዛኛው ጊዜ ኢንቨስት የሚደረጉት ወይም ለመዋዕለ የሚውሉት ጠቃሚ በሆኑ ጉዳዮች ላይ ነው። በትምህርት በቤት ግንባታ በጤንነት የቤተሰብ ጤንነት በማሟላት የልጆች ትምህርት ቤትን በማሟላት እንደዚሁም ሌሎች ደግሞ የገቢያ ምንጭ የሚሆኑ ስራዎችን የሚፈጸሙበት ነው። እነዚህ በሙሉ ጥቅም እንዳላቸው ጥቅም ያላቸውንም ግን ጥቅሙ እንዲጠበቅ ለማድረግ የሚያስችል ስርዓት ያለው ተቋማዊ ስርዓት፣ የመርህ ስርዓት እንደዚሁም የትብብር ስርዓት መቋቋም አለባቸው። እነዚህ ሊደረጉ የሚችሉ ግልጽ ያለ ጥርት ያለ ጥቅምና ጉዳቱን የሚመለከት ጉዳቱን ቀንሶ ከስደተኝነት ጥቅሙን የሚያሳድግ የሚያጎለብት አሰራር ለማስፈን የሚያስፈልግ ይሆናል። ይሄ የሚደረግ የሚችለው ግን ከፖሊሲ አንጻር ብቻ ይሆናል። ፖሊሲው ግልጽ በሆነ መልኩ መነደፍ አለበት የሚል እምነት አለ። እሺ፣ እንግዲህ ዶክተር መሀሪ ታደለ፣ ወደ ማጠቃለልንና እስካሁን ያልተናገሩት ለመናገር የሚፈልጉት ነገር ካለ። በአጠቃላይ ለማንሳት የምፈልገው በአጋጣሚ ሆነው በመጥፎ ሁኔታ ቢሆንም ይሄ የኢትዮጵያውያን በውጭ ሀገር የሚገኙትም ጭምር መብታቸው እንዲጠበቅ ለማድረግ የሚያስችሉ አሰራሮች መስፈንና መዘርጋት አለባቸው የሚል እምነት አለኝ። ይህንንም በሙሉ ለመስራት የሚቻለው በተለያዩ የፖሊሲ የመርህ እና ተቋሞችን በማጠናከር ነው። ይህን ለማድረግ ተግተን መስራት ያለብን ይመስለኛል። ይህንንም መንግስት እንደ አስቸኳይ ስራ ቆጥሮ ወደ ፖሊሲ ቀረጻና ግልጽነት ባለው መልኩ ህዝቡን በሚያስተባብር የሃይማኖት ድርጅቶችን በሚያስተባብር መልኩ ስራውን መስራት ያለበት ነው ብዬ አምናለሁ። እሺ፣ እንግዲህ ዶክተር መሀሪት አደለ ለሰጡኝ ማብራሪያ በጣም አመሰግናለሁ፣ እጅግ በጣም አመሰግናለሁ። እኔ በመግቢያው እንደገለጽ ነው ፕሮፌሰር መረራ ጉዲናንም አነጋግረናል። ሶስት ነገሮችን ማየት ይኖርብናል በማለት ይጀምራሉ። ሶስት ነገሮችን ማየት ይኖርብናል። አንደኛው በወገኖቻችን የደረሰው እጅግ በጣም ዘግናኝ የሆነ እርምጃ በምንችለው ቋንቋ ሁሉ ማውገዝ አለብን፣ መቃወም አለብን። እንደዚህ አይነቱ ሁለተኛ እንዳይደገሙም የተቻለን ሁሉ ማድረግ አለብን። ኢትዮጵያውያን ሀገር ውስጥም ውጪም አጥብቆ መቃወም ያለባቸው ጉዳይ ነው። ይሄ መሰመር አለበት። መድረክ ያወጣው መግለጫም ይህንኑን ይመለከታል። ሁለት ነገሮች ግን ማየት አለብን። በኢትዮጵያ ደረጃ ማየት ያለብን ነገሮች አሉ፣ በዓለም አቀፍ ደረጃ ማየት ያለብን ነገሮች አሉ። በኢትዮጵያ ደረጃ ለምን የኢትዮጵያ ወጣቶች ይሰደዳሉ? ለምን የኢትዮጵያ ወጣቶች ደቡብ አፍሪካ ለመሄድ የጅብ ሲሳይ ይሆናሉ? ለምን የኢትዮጵያ ወጣቶች ያ ሁሉ ችግር እየተፈጠረ ወደ የመን ወደ ሳውዲ አረቢያ ለመሄድ የባህር ሲሳይ ይሆናሉ? ለምን የኢትዮጵያ ወጣቶች ሊቢያ በረሀን አቋርጦ ለመሄድ ይህን ሁሉ ውስጥ ይገባሉ። ኢትዮጵያ ምንድን ነው ሕዝብ የሚሰደድባት ወይም ወጣቶች የሚሰደዱባት ተስፋ አጥቶ የሚሰደዱባት የሆነችበት ሁኔታ መሰረታዊ ጉዳይ በራሳችን እጅ ያለው እኛ መፍታት ያለብን ያ ጉዳይ ነው። ያ ደግሞ በዋናነት የኢትዮጵያ መንግስት ህዝብ የሚሰደድበት ሳይሆን ህዝብ የሚከበርበት፣ ህዝብ ተስፋ በተለይ ወጣቱ ተስፋ ይዞ ተስፋ ሰንቆ የሚኖርባት ሀገር ለማድረግ ካልተቻለ በስተቀር የኢትዮጵያ መንግስትን ደጋግሜን ማሳሰብ ያለብን የኢትዮጵያ መንግስትም ከኢትዮጵያ ወጣቶችም ከራሱም ህዝብ ጋር ከሁሉም ጋር መታረቅ ያለበት በዚህ ጉዳይ ላይ ዝም ብሎ አንድ ፓርቲ የሙጭጭ ብሎ መንግስት ስልጣን ይዤ ባዶ ተስፋ በመስጠት ብቻ ዘጠና ሚሊዮን የኢትዮጵያ ህዝብን አስተዳድራለሁ ይመራሉ መልካም አስተዳደር እፈጥራለሁ የሚለው ተረት መቅረት አለበት። ኢትዮጵያ የተሻለች ሀገር እንድትሆን መስራት አለብን። ሶስተኛው እንግዲህ ቅድም እንዳልኩኝ በዓለም አቀፍ ደረጃ ዓለም በተለይ መካከለኛው ምስራቅ አካባቢ ሆነ በአጠቃላይ ዓለም አሁን ቀላል ያልሆነ ቀውስ ውስጥ እየገባች ነው። ምናልባት አንዳንድ የአሜሪካ ምሁራን የስልጣኔዎች ግጭት የሚሉት ክራሽስ ኦፍ ሲቪሊዜሽንስ አይነትም እየተፈጠረ መካከለኛው ምስራቅ በተለይ ሙስሊሙ አለም የሚባለው በተወሰነ ደረጃ ከምዕራቡ አለም ጋር የሚጋጭበት ሁኔታ ተፈጥሯል። በዚህ ባህል ደግሞ ኢትዮጵያ በዚህ እሳት ውስጥ ተይዛለች። ይህም እንግዲህ ካሉት የአለም ክፍሎች ጋር ግንኙነቶቻችንን በደንብ ማሰብ ያለብን የውጭ ፖሊሲዎቻችንም ላይ በዚህ አቅጣጫ ማየት ያለብን ማሰላሰል ያለብን ምን ማድረግ አለብን ብለን በሰፊው ማየት ያለብን ጉዳይ ነው። እኔ እንግዲህ እነዚህ ሦስቱ ነገሮች በደንብ መታየት አለባቸው። የሚል ግምት አለኝ አሁ እንግዲህ አንዳንድ ነጥቦችን አንስተዋል። ብሔራዊ እርቅ የሚለው ነጥብ ወደ ውጭ መሰደድን ሊያስቆም የሚችልበት መንገድ ምን እንደሆነ ቢገልጹልኝ። ምክንያቱም እንደውም የሚባሉ አብዛኞቹ የፖለቲካ ስደተኞች ሳይሆኑ የተሻለ ኑሮውን ፍለጋ የሚወጡ ናቸው የሚል እምነት ነው ያለው እና ብሔራዊ እርቅ ከዚህ ጋር ምን ያገናኘዋል? ብሔራዊ እርቅ የምንለው እኮ ምንድን ነው ሰው ተረጋግቶ በሀገሩ ተስፋ እንዲኖረው የሚያደርግ ነው። ኢኮኖሚው ምስቅልቅል የሚወጣው እኮ ፖለቲካው ምስቅልቅል ሲወጣ ነው። ኢትዮጵያ እኮ ድሮ ሰዎች የሚሰደዱባት ሀገር ናት እንጂ ሰዎች ወደ ውጭ የሚጠፉበት ሀገር አይደለም። አሜሪካ እኮ ሰው ከየትኛው ለም ተሰዶ የሚሄደው ለምንድን ነው? ቅድም እንዳልሽው የተሻለ ኑሮ ለመኖር ነው። የኢትዮጵያ ህዝብ ግን ላለፉት አርባ ዓመታት ምስቅልቅል የወጣ ውስጥ የገባው ፖለቲካ ውስጥ የገባው ቀላል ያልሆነ የሀገር ሀብት በብዙ ወጪ ወጪ ለህዝብ ሕይወት ብዙ ለውጥ በማያወጡ በምናውቀው መንገድ የሀገሪቱ ሀብት ወደ ውጭ የሚሸሽበት ሀገር ተረጋግቶ ህዝብ ተረጋግቶ በሰላም ሀብት ማፍራት ይችላለሁ፣ በሀገሬ መከበር መክበርና መከበር ይችላለሁ፣ ተስፋ አለኝ ማለት እኮ መቻል አለበት። ደቡብ አፍሪካ እኮ ሰው ቤት ተዘግቶበት የሚቃጠልበት እንትን ሆኖብናል እኮ። ሳውዲ አረቢያ የአረብ ሼኮች እኮ ወጣት እህቶቻችን እኮ መጫወቻ የሆኑበትና በሜዳ ተጎድቶ ሲገደሉ ሲገረፉ የነበረበት እንትን እኮ ነው። እና የሁለቱ መለያየት አይቻልም፣ የተቆራኙ ናቸው። ግን የገባንበት አርባ ሀምሳ ዓመታት የፖለቲካ ምስቅልቅሉ አንድ የሀገሪቷን ሪሶርስ ቀላል ባልሆነ መንገድ ከሀገር የሚወጣበት ቀላል ባልሆነ መንገድ አላስፈላጊ ወጪዎች፣ ቀላል ባልሆነ መንገድ መንግስትና ህዝብ ሲጋጭ፣ መንግስትና ተቃዋሚ ኃይሎች ሲጋጩ፣ መንግስትና የትጥቅ ትግል የሚያካሄዱ ሀይሎች ሲጋጩ ቀላል ያሉን የሀገር ሪሶርስ እኮ እየጠፋ ነው። ለምሳሌ ከኢትዮጵያ ባለፉት በአስር አመት ውስጥ አስራ አንድ ነጥብ ሰባት ቢሊዮን ዶላር ከሀገር ወጥቷል ብሎ ኢንተርናሽናል ኢንቴግሪቲ ፈንድ አውጥቷል። እና ብዙ ነገሮች የተያያዙ ነገሮች አሉና መለያየት የለብንም እንግዲህ የኢትዮጵያውያን ወደ ስደት ማዘንበል የጀመሩት ወደ ኋላ ነው እንጂ እርሶ እንዳሉት እኛ ለምሳሌ ውጭ ተምረን የሚቀር አልነበረም። በእኛ ጊዜ እድሉ ነበረን፣ በምዕራብን በምንም ለመቅረት ትምህርታችንን ጨርሰን ወደ ሀገራችን ነበር የምንመለሰው። ግን በአንድ ወቅት በተለይም በደርግ ጊዜ በነበረው ሁኔታ ተጀምሮ ይሄ በብዛት ወደ ውጭ መምጣት ሲመጣ በውጭ ሀገር ጥሩ ኑሮ ይኖራል የሚል ዝንባሌም ያሳደረ ይመስለኛል። ምክንያቱም በድህነት የሚኖሩ ወይም ደግሞ አማራጭ ያጡ ብቻ ሳይሆኑ እኔ በበኩል የማቃቸው እንኳን በጣም ሀብታሞች ጥሩ ንብረት የነበራቸው አገራቸው ውስጥ የአሜሪካ ዲቪድ እድል ሲገኝ እሱን ሁሉ ትተው እየመጡ ነው። እንዴት ነው ይሄንን መግለጽ የሚቻለው? ልክ እንዳልሺው የተወሰነው የህዝብ ክፍል ሰው ምንድን ነው ሳይኮሎጂው ተነክቷል፣ ተናክቷል። ቅድም እንዳልሽው ከደርግ ጀምሮ ስንት ኢትዮጵያውያን ውጪ እንዳሉ ይታወቃል። ደርግ ከመምጣቱ በፊት ከዛ በኋላ በቀይ ሽብሩም በነጭ ሽብሩም በምኑም ተጀመረ። ከዛ ለአርባ አመታት እኮ ጭጣ ያልተቋረጠ ቀውስ ውስጥ ነው የገባችው እኮ ያለውንም የሌለውንም ጭምር እኮ ነው ያናጋው። ያ ምንድን ነው የሆነው? ማንንም ስጠይቁ ጊዜ ሀገር እኮ ምን ሰርቶ ምን ያልፋል? የት እንደርሳለን? ቅድም እኮ ወደ አንደርላይን ያደረኩት ያሰመርኩበት ፖለቲካውን ካላስተካከልን በስተቀር ፖለቲካው፣ ፖለቲካችን ህዝብ ሀገር ወጣቶች፣ ሁሉም ተረጋግቶ የሚኖሩባት ሀብት የሚያፈሩባት፣ ተስፋ የሚፈጥሩበት ሀገር ቢኖር እኮ አሜሪካም ሆነ እኮ ሌላ የአውሮፓ ሀገሮች እኮ አሜሪካ ተዝናንቶ እንደሚመለሱ የኢትዮጵያ ወጣቶች እኮ ቅድም ያልሽ ሀብት ያለውም ኢትዮጵያዊ እኮ እዛ አሜሪካ ተዝናንቶ ወይም ሌላ መለም ተዝናንቶ የማይመለስበት ወደ ኢትዮጵያ ቱሪስቶች እንደሚመጡ እኛም እኮ ቱሪስት ሆነ ወደ አሜሪካ አውሮፓ የምንሄድበት ሁኔታ ይኖራል። ዋናው ጉዳይ ግን እዚህ ያለው የሚስብ አይነት ሁኔታ ከሳይኮሎጂ ጀምሮ በሀገሬ መከበር ይችላለሁ፣ መበልጸግ ይችላለሁ፣ ማደግ ይችላለሁ፣ መለወጥ ይችላለሁ ብሎ ሰው እኮ እንዲያምን፣ መንግስትም በዛ ደረጃ መንቀሳቀስ የሚችል ህዝቡን ማረጋጋት የሚችል መምራት የሚችል መንግስት መሆን አለበት። ተስፋ የሚያሳጣ ሳይሆን ተስፋ የሚሰጥ መንግስት መኖር አለበት። ቅድም በእውነትም እንዳልሽው ከገንዘብም ያለፈ ነው። ትዝ ይለኛል አንድ ጊዜ ቦዝ ዌዘር ባድ ጋቨርንመንት ና ባድ ዌዘር ኮፕሬትድ አጌንስት አስ ነው ምንድን ነው ብሎ አንድ አለም አቀፍ ስብሰባ ላይ ያቀረበ ሰው እንትን ነበር። መጥፎ ተፈጥሮ መጥፎ መንግስትም ተባበረብን አይነት ነው እና የተረጋጋ የፖለቲካ ና የኢኮኖሚ ሁኔታ በሀገር መፈጠር አለበት። ሌላው ያነሱት ነጥብ እንግዲህ ክላሽስ ኦፍ ሲቪላይዜሽንስ የሚለው የስልጣኔዎች ግጭት የሚል ነጥብ አንስተዋል። እስቲ ቢያብራሩልን እሱን በነገራችን ላይ ሁለተኛ ዲግሪ የሰራሁት ግብጽ የሚገኘው አሜሪካ ዩኒቨርሲቲ ነው። እዛ በተወሰነ ደረጃ ለማየት የቻልኩት የኢስላም ወንድሞቻችን እዛ ያሉት ገንዘብም ያላቸው ጭምር ቁጭት ነበረባቸው። ይሄ የምዕራቡ ዓለም ጫና በተለይ በፓለስታይን ላይ የሚደረገው ግፍ ማንንም የኢስላሙ ዓለም በብዛት የሚማሩ እነሱ ነበሩ የግብፅን ብቻ ሳይሆን ብዛት ባላቸው የአረብ ከበርቴዎች ከሳውዲ አረቢያ፣ ከኩዌት፣ ከብዙ ሀገሮች እየመጡ እዛ ይማሩ ነበር። በተለይ የሀብታም የላይኛ መደብ የሚባለው የሚማሩበት ትምህርት ቤት ነበር እና እስከ አጥንታቸው ድረስ ይሰማቸው። ለምሳሌ የፓለስታይናን ጉዳይ የምዕራቡ ዓለም ለእኛ ዘይት ብሎ አላስፈላጊ ጫና እየፈጠረብን ነው፣ ግፍ እየሰራብን ነው የሚለው ይታይ ነበር። የፓለስታይን ወንድሞቻችን ሀምሳ አመት ስልሳ አመት ሰባ አመት በስደት ካምፕ በግፍ እንደዚህ እንዴት ይኖራሉ? ጠዋትና ማታ እንዴት ይደበደባሉ? ይሄ የጁዶ ክርስቲያን የሚባለውና የኢስላሙ ዓለም የግጭት መንስኤዎች በቀላሉ ዝም ብለን የሃይማኖት አክራሪነት ነው የምንድን ነው ብቻ የምንለው ሳይሆን ከዛ የሁለቱ ዓለም ስልጣኔም የሚጋጭባቸው እነዚህ ሁለቱ ዓለም ስልጣኔ ደግሞ አንዱ የበላይ ሆኖ ሳይሆን ተከባብሮ ለመኖር የሚችልባቸው ሁኔታዎችን ለመፍጠር የተቻለ አይመስልም እስከ ገባኝ ድረስ። ስለዚህ ለዚህ ነው እኔ ይሄ የምዕራቡ አለም ጫና አፍሪካ የግዱን ይሸከማል። እነሱ ግን ሀብቱ ምኑ ስላለ ይህንን ጋጀት መሳሪያዎችን፣ ሌሎች ሌሎች ነገሮችን ከምዕራቡ አለምም ለመግዛት የሚችሉባቸው ሁኔታዎች ስላሉ ያንን ይሄ ጁዶ ክርስቲያን የሚባለውን የምዕራቡ አለም በአጠቃላይ በበላይነት ያለውን ሃይማኖት ጫና ከዛ ጋር ያያይዙታል። ያንን ጫና ደግሞ ባለን መንገድ መቃወም አለብን፣ እነሱ መጋፈጥ አለብን፣ መጋፋት አለብን፣ መዋጋት አለብን የሚለው የተፈጠረው ስሜት ለዚህ ነው። ኔ እኛ ደግሞ በዚህ እሳት ውስጥ ተይዘናል ማለት ነው እና በቀላሉ የምናየው አይነት አይደለም ማለት ነው። እንደ ገለጹት እነሱ የራሳቸው አመለካከት ይኖራቸዋል። ራዲካል እስላምም ተባለ አክራር ኢስላም ተባለ አለ እንደ ግን፣ ጥያቄው ምንድን ነው? እነዚህ ሰዎች ያላቸውን ብትር በሀያላኑ ላይ ያውርዱት እንጂ እነዚህ ምስኪን ስደተኞች ስራ ፍለጋ ወይም የተሻለ ኑሮ የወጡትን ወጣቶች እንደዛ አድርጎ መግደል ምን አገናኘው? ምንድን ነው እንግዲህ፣ አንዳንድ ጊዜ ወደ ጭፍን እንትኑስ ትገባለሽ። አንድ ጊዜ በአብርሃቡ ዓለም ላይ በጁዶ ክርስቲያን የሚባለው ክርስቲያንና የጂውስ ሃይማኖቱ አካባቢ ያን የሃይማኖት መዋጋታቸው ነው በቤታቸው ማለት ነው። ድሃና ሀብታም ምስኪንና ምን ለመለየት ያ ደረጃ ከደረስሽ በኋላ፣ ጠላት አንቺ በምትዩ በመደቡ ደረጃ ምስኪንና ሀብታም ሳይሆን ይሄ ዓለም ጠላቴ ነው ይሄ ዓለም ደግሞ የሚለው ነገር ውስጥ ይገባሉና እዛ ደረጃ ትድረሽ እንጂ እዛ ደረጃ ከተደረሰ በኋላ ራሽናል ቲንኪንግ የሚባለው በሰከነ አእምሮ አስቦ አንቺ የምትያቸውን ነገሮች ደምሮ ቀንሶ ትር ውስጥ የሚገቡ አይመስሉም። ዋናው ጉዳይ ምንድን ነው? የጠላት ዓለም አለ። ይሄ ዓለም ባለን አቅም ማንበርከቅ አለብን። ያ ዓለም ደግሞ እስከ ኒውክሌር ኃይል በተለየ ምዕራቡ ዓለም እንደታጠቀ ያውቃሉ። እኛ በዛ መሳሪያ ባለን መሳሪያ ይሄንን ኃይል ደግሞ መጋፋት አለብን የሚል አይነት አስተሳሰብ ውስጥ ይወድቃሉ። ከወደቁ በኋላ በዛ ደረጃ ይደራጃሉ። ያንን ከተደራጁ በኋላ እንግዲህ ወዳጅና እኛ በምናስበው ደረጃ በሰከነ አእምሮ ወዳጅና ጠላትን የመለየቱ ሁኔታ ላይ የሚቸግራቸው ይመስላል እሺ እንግዲህ ፕሮፌሰር መረራ ጉዲና ወደ ማጠቃለል ስለሆን እስካሁን ያልጠቀስነው ለመናገር የሚፈልጉት ነገር ካለ እኔ እንግዲህ እንደገና ለመድገብ የሚፈልገው የምዕራቡ ዓለም የኢኮኖሚ የፖለቲካ እያለ እጁን በእኛ ሀገርም በሌሎቹም የሚያስገባባቸው ሁኔታዎች ጥሩ አይደሉም ዋናው ጉዳይ አንድ ሀገር ተረጋግቶ ፖለቲካው ተረጋግቶ ልማትና ብልጽግና ውስጥ የሚገባው የተረጋጋ ሁኔታ ውስጥ የሚገባው በተለይ ወጣቱ ተስፋ ተስፋ ሰንቆ በሀገሬ ከብራለሁ፣ አድጋለሁ፣ በለጽጋለሁ ሌሎች ዓለም መሄድ ካስፈለገ እንደ ቱሪስት መሄድ ይችላሉ ብሎ ሊያስብ የሚችል ሀገር መፍጠር አለብን። በዚህ አቅጣጫ አሁንም ደጋግሜ የሚለው የኢትዮጵያ መንግስትን ደጋግሞ እንዲያስብበት ብሔራዊ እርቅም ብሔራዊ መግባባትም እየሸሸ አገሪቱ አገሪቷና ህዝቦቿ አተረጋግቶ ተከባብሮ ተማምኖ በሀገራችን መክበር እንችላለን፣ ተስፋ አለን በሀገራችን ለማለት የሚችሉበት ሀገር እንድንገነባ ኢትዮጵያ መንግስትን ጨምሮ ለሁሉም ኢትዮጵያውያን አደራላለሁ። ዋናው ጉዳይ ሀገራችን የተሻለች ማድረግ ሀገራችን ሰውን የምትስብ እንጂ ሰውን የምታሳድድ እንዳትሆን ሁሉም ይህ በኩሉ ነሳዞ እንዲያደርግ በጣም ጠቃሚ ነው። በዚህ በኩል የኢትዮጵያ መንግስትም እንዲያግዘን አደራ ላለሁ የመጨረሻ ብዬ ነበር እንግዲህ ያነሱ ጥያቄ ጥያቄ እንዳነሳ አድርጎኛል። በእርሶ በኩል አሁን ያሏቸውን ነገሮች ለማስፈጸም ወይም ኢትዮጵያ ወጣቶች፣ ሌሎችም ወደ ውጭ ማየት ሳይሆን በአገራቸው ለመበልጸግ የሚችሉበት ሁኔታ ሊፈጠር የሚችለው ቢያንስ ለመበልጸግ ለመሞከርም ሆነ በሰላም ለመኖርም የሚያተኩሩበት ሁኔታ እንዲፈጠር ምን ቢደረግ ይሻላል ይላሉ? እኔ ደጋግሜ የሚለው የሀገር የሚረጋጋው ብሔራዊ መግባባት ሲፈጠር ነው፣ ብሔራዊ ስምምነት ሲፈጠር ነው። እኔ የማስተምር በአዲስ አበባ ዩኒቨርሲቲ እኮ አብዛኛው ምሁር ዘጠና አምስት በመቶ በላይ የሚገመት ምሁር እኮ ራሱን ገፍቶ የሚኖር ነው እንጂ ከመንግስት ጋር የሚሰራ አይደለም። የኢትዮጵያ ዶክተሮች፣ ፕሮፌሰሮች እኮ ጠፍቶ እኮ አሜሪካን እያገለገሉ እያበለጸጉ እኮ ነው። እዚህ የተሻለ አንዳንድ የተረጋጋ ሁኔታ ቢፈጠር እኮ ሀገሩን ለሆዱ ብቻ ብሎ የሚጠላ ብዙ አይደለም እና ይሄንን የመንግስት ስልጣን ላይ ያሉትም ኢትዮጵያውያን ከዛ ውጭም ያለ ነው። የተቃዋሚም ሰፊ የኢትዮጵያ ሕዝብ ደጋግሞ ሀገሩን ለማስከበል ራሱን ለማስከበር የተሻለች ኢትዮጵያ፣ የበለጸገች ኢትዮጵያን ለመፍጠር መንቀሳቀስ አለበት። ሰፊ የኢትዮጵያ ህዝብ ቤት ደግሞ ሁሉንም ሊያስተናገድ የሚችል የፖለቲካ ስርዓት ዲሞክራሲያዊ የሆነ የፖለቲካ ስርዓት መፍጠሩ እጅግ በጣም ወሳኝ ነው። የኢትዮጵያ መንግስት መቼም ልቦና መሪዎች ልቦና ይዛቸውና ወደዚህ ቢመለሱልን ከሌሎች ከሌሎች ጋገታዎች ከሌሎች ሌሎች ጫጨታዎች ይሄኛው እጅግ በጣም ይሻላል የሚል ግምት አለኝ። እሺ እንግዲህ ፕሮፌሰር መረራ ጉዲና ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።